The Voice of America የአራቱ የኢህአዴግ ድርጅቶች ፕሬዝዳንቶች በተገኙበት የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ስለ ማዕከላዊ መዘጋትና የፖለቲካ እስረኞች መለቀቅ አስመልክቶ የተናገሩትን ወይም የሰጡትን መግለጫ የተመለከተ ነው። መለስካቸው አመሀ ከአዲስ አበባ ተከታትሎታል። በፍርድ ቤት የተፈረደባቸውም ወይም ደግሞ በአቃቤ ሕግ ክስ የተመሰረተባቸው እና ጉዳያቸው እየተጣራ የሚገኙ የፖለቲካ አመራሮች ሆነ ግለሰቦች በሰሩት ጥፋት መሰረት ይሄ እየተካሄደ እንዳለ የሚታወቅ ነው። ነገር ግን የተሻለ ሀገራዊ መግባባት ለመፍጠር ሲባል እንደዚሁም የዲሞክራሲ ምህዳራችንን ይበልጥ እናሰፋለን ብለን ባልነው መሰረት አንዳንዶቹ ክሳቸውም ተቋርጠው እንደዚሁም ደግሞ የምህረት ህጉ በሚፈቅደው መሰረት ምህረት ተደርጎላቸው ህጉና ህገ መንግስቱ እና የህግ አሰራር ስርዓታችን በሚፈቅደው መሰረት ተጣርቶ የሚወሰዱ እርምጃዎች ይኖራሉ የሚል እምነት አለን። ስለዚህ ይሄ የሚፈጸመው የህግ የበላይነትን በማይጥስበት ሁኔታና ህግና ስርዓቱን ተከትሎም ቢሆን ነገር ግን የዴሞክራሲ ምህዳራችንን የፖለቲካ ምህዳራችንን ለማስፋት እንደዚሁም ደግሞ የሚፈጠረው መንፈስ መድብለ ፓርቲ ዲሞክራሲ ስርዓታችንን ሊያጎለብት በሚችልበት ደረጃ የሚስተናገድ እንዲሆን ነው ያየ ነው። አክሎም ጠቅላይ ሚኒስትር ኃይለማርያም ደሳለኝ ማዕከላዊ እየተባለ የሚታወቀውን ተቋም እንደሚዘጋ አስታውቀዋል። ማዕከላዊ ተብሎ የሚታወቅ የማቆያ እስር ቤት አለ። ይሄ ምርመራ እስር ቤት በደርግ ጊዜ በርካታ ሰዎች ስቃይ ያዩበት እስር ቤት ነው። ብዙ የሰብአዊ መብት ጥሰቶች የተካሄዱበት እስር ቤት ነው። በህብረተሰቡ ውስጥ ይሄ ማዕከላዊ የሚባለው ሲነሳ ያ ስቃይ ነው የሚነሳው። አሁን ይሄ አዲሱ የምርመራ ቢሮአችን እዛ ተቀምጦ ያ ያንን መንፈስና አተያይ ባለበት ቢሮ አካባቢ መቆየቱ በራሱ የሚፈጥረው የራሱ ተጽዕኖ አለ። ከዚህ አኳያ መሆን ያለበት አዲሱ ስርዓት በአዲሱ ቢሮ በአዲስ እንትን መገንባት አለበት። ያንን ግን ታሪካዊ የነበረውን መጥፎ ገጽታ መዝጋት አለበት። ዘግተን? ይህ ስብሰባ ሲጀመር የድርጅቶቹ መሪዎች የገቡበትን መንፈስ አራቱም የድርጅት መሪዎች ማለትም የህወሀት፣ የብአዴን፣ የደህዴንና የኦህዴድ ድርጅቶች ሊቃነ መናብርት ገልጸዋል። የኦህዴድ ሊቀመንበርና የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት አቶ ለማ መገርሳ ይህን ብለው ነበረ። በግልጽ መታወቅ ያለበት ወደዚህ ግምገማ ስንገባ፣ ሁላችንም የገባንበት የተለየ ስሜት አለን የቆምንለት የታገንለት ሕዝብ አለ እየለፋንም እየሰራንም እየወደቅንም እየተነሳንም ብዙ ችግር ውስጥ ገብተናል። ብዙ ችግር ውስጥ ወድቀናል። አው አገሪቷ ቀውስ ውስጥ ነው ያለችው። እነኚህን ስሜቶች በተለይ ደግሞ አገርን ሕዝብን እንደምንመራ ኃላፊዎች ኃላፊነት እንደሚሰማ አመራር ሆነን ወደዚህ ግምገማ ስንገባ በዚህ ሙሉ ስሜት ነው የገባነው ለጨዋታ ብለን የገባን ግምገማ አልነበረም። ወደዚህ ስምን ግምገማ ስንገባ የግለሰብ ክብር፣ ስልጣን የማንም ስልጣን ገደል ይግባ ከአገር በላይ አይደለም። ከማናችንም ስልጣናችን፣ ክብራችን ከአገር በታች ነው። በዛ ደረጃ ነው የምናየው በሚል ነው በዚህ ሂሳብ በዚህ ስሜት ነው ወደዚህ ግምገማ ገብተን ያየነው ነው። አገራችንን እንላለን። አምነስቲ ኢንተርናሽናል የተሰኘው ዓለም አቀፍ የሰብአዊ መብቶች ተከራካሪ ድርጅት ዛሬ ባወጣው አጭር መግለጫ ደግሞ ማዕከላዊ የተሰኘውን እስር ቤት መንግሥት መዝጋቱ መልካም እርምጃ መሆኑን አወድሷል። ይሁንና መንግሥት እንደ አውሮፓ አቆጣጠር ከ1991 ዓ.ም ጀምሮ የተፈጸሙትን የሰብአዊ መብቶች ጥሰት እንዲመረምርና አጥፊዎች ሁሉ በሕግ እንዲጠየቁ አሳስበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ